SBS Radio ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የቪክቶሪያ ና ኒው ሳውዝ ዌልስ መንገደኞች ወሸባ ሳይገቡ ወደ ምዕራብ አውስትሬሊያ መዝለቅ ይችላሉ ኩዊንስላንድ ወሰኗን ለደቡብ አውስትሬሊያ ክፍት ልታደርግ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ምዕራብ አውስትሬሊያ ወሰኖቿን ለቪክቶሪያና ኒው ሳውዝ ዌልስ ከነገ ማክሰኞ ዲሴምበር 8 ጀምሮ ክፍት እንደምታደርግ ፕሪምየር ማርክ ማጋዋን አስታውቀዋል። መንገደኞቹ ወደ ምዕራብ አውስትሬሊያ ሲዘልቁ ወሸባ መግባት ግድ እንደማይሰኙም ገልጠዋል። ፕሪምየሩ አክለውም ታግደው የነበሩ መንገደኞች ስላሳዩት ትዕግሥትና ግንዛቤ ምስጋናቸውን ሲያቀርቡ፣ ስላለፈው ሳምንት ብቻ ሳይሆን ዓመቱን በሙሉ ስለ ግንዛቤያቸውና ትዕግሥታቸው ላመሰግንና አውቅናንም ልቸር እሻለሁ። የድንበር ቁጥጥሮቻችን ቫይረሱን ከመፋለም አኳያ ፍቱን መሣሪያዎቻችን ነበሩ። እርግጥ ነው ለበርካታ ቤተሰቦችም መዘዞችን አስከትለዋል። ሆኖም መልካሙ ዜና ምንድን ነው? ከሙሉ እምነት ጋር ምርጥ የጤና ምክርን መሠረት ባደረገ መልኩ አሁን ጥንቃቄ በተሞላበት እርምጃ ወደፊት መራመድ እንችላለን ብለዋለን። የደቡብ አውስትሬሊያ መንገደኞችም ከዲሴምበር 11 ጀምሮ ወሸባ ሳይገቡ ወደ ምዕራብ አውስትሬሊያ መዝለቅ እንደሚችሉም ተነግሯል። በሌላም በኩል ኩዊንስላንድ የአድላይድ መንገደኞችን ከቅዳሜ ዲሴምበር 12 ከቀትር በኋላ ዋን ኤኤም ጀምሮ ተቀብላ እንደምታስተናግድ ገልጣለች። ጤና ሚኒስትር ኢቤት ዳት አድላይድ መንገደኞችን ዳግም በሞቀ ስሜት ተቀብሎ ለማስተናገድ ኩዊንስላንድ ዝግጁ መሆኗን ገልጸው፣ ሆኖም ቸልተኝነት እንዳይኖር አሳስበዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 74 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 28 ኢትዮጵያ ብር ከ25 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። በእርስ በጣሙን ሞቃታማ ይሆናል። ዝቅተኛ 20፣ ከፍተኛ 39። አድላይድ በከፊል ደመናማ ይሆናል። ዝቅተኛ አስር ከፍተኛ 22። ሜልበርን ደመናማ ይሆናል። ዝቅተኛ አስር ከፍተኛ 22። ሆባርት ደመናማ ይሆናል። ዝቅተኛ 7 ከፍተኛ 19። ካምብራ በከፊል ደመናማ ይሆናል። ዝቅተኛ ስድስት ከፍተኛ 20። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 16 ከፍተኛ 22። ብሬስበን በከፊል ደመናማ ይሆናል። ዝቅተኛ 24 ከፍተኛ 34 ዳርዊን ብራ ይሆናል። ዝቅተኛ 26 ከፍተኛ 34 አዲስ አበባ ፀሐያማ ይሆናል። ዝቅተኛ 9 ከፍተኛ 23 ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የቪክቶሪያና ኒው ሳውዝ ዌልስ መንገደኞች ወሸባ ሳይገቡ ወደ ምዕራብ አውስትሬልያ መዝለቅ ይችላሉ፣ ኩዊንስላንድ ወሰኗን ለደቡብ አውስትሬልያ ክፍት ልታደርግ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።